ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል ጤፍን፣ ከጤፍ የሚወጡ አሚኖ አሲዶችን ወይም ፔፕታይድ ተብለው የሚታወቁ ጥረ ነገሮችን አውጥተን አቅርበናል ለዓለም ማለት ነው። ሕይወት ዮሐንስን የሰማናት አስካላይት ፎርሚውላ የተሰኘ ጤፍን በግብአትነት በመጠቀም የቆዳ ውበት መጠበቂያ ያመረተ ድርጅት መስራች ናት። ቆየት ብለን ሙሉ ሀሳቦቿን እናዳምጣለን። የመራጮች ምዝገባ በዛሬው ዕለት ኢትዮጵያ ውስጥ ተጠናቋል። እሱን የሚመለከተው ዘገባም በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝይ እመራለሁ። ኤልያስ አስማሪ ደግሞ የድምፅ ቅንብሩን ያከናውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገርም አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ብሔራዊ ምርጫ ቦርድ በግጭት ምክንያት ተጨማሪ አንድ ሳምንት ከተራዘመባቸው ሶስት ዞኖች በስተቀር በሀገር አቀፍ ደረጃ የመራጮች ምዝገባ ዛሬ መጠናቀቁን ይፋ አደረገ። በምዝገባው ሂደት የጎላ ችግር አላጋጠመኝም ብሏል። የሴቶች ተሳትፎም አበረታች እንደሆነ ነው የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለአሜሪካ ድምፅ ያስታወቁት። የዩኒቨርሲቲ ተማሪዎችም በትውልድ አካባቢያቸው ሄደው እንዲመርጡ የሚደረግ ሲሆን ተፈናቃዮችም ባሉበት ቦታ ሆነው እንዲመርጡ የታሰበው ግን በታሰበው ልክ እየተሳካ እንዳልሆነም ለአሜሪካ ድምጽ ዳይሬክተሩ አስታውቋል። ዘገባውን ያደረሰን አዲስ ቸኮል ነው። የእስራኤል የምድር ጦር ዛሬ አርብ ማለዳ የአየር ኃይሉ ከጋዛ ሰርጥ ውስጥ እያካሄደ ያለውን ጥቃት መቀላቀሉን የሀገሪቱ የጦር ኃይል አስታወቀ። ቀደም ብሎ የእስራኤል የመከላከያ ኃይል በትዊተር ገጹ ባወጣው መግለጫ ወታደሮቹ ጋዛ ውስጥ ጥቃት እያካሄዱ ነው ካለ በኋላ ያንን አስተካክሎ ወታደሮቻችን እስራኤል ውስጥ ሆነው ወደ ጋዛ ምድ እየተኮሱ ናቸው ብሏል። የእስራኤል ጠቅላይ ሚኒስትር ትላንት ሐሙስ ባወጡት መግለጫ ለሐማስ በሰጡት ጥብቅ ማስጠንቀቂያ ሐማስና ሌሎቹም አሸባሪ ድርጅቶች እጅግ ከባድ ዋጋ እንደምናስከፍላችሁ ተናግሬ ያለው አሁንም ይዘናል፣ ወደፊትም በብርቱ ኃይል እንቀጥላለን ብለዋል። ከእስራኤል በሚያዋስነው የጋዛ ድንበር አካባቢ የሚኖሩ ሰዎች የእስራኤል ወታደሮች በአካባቢው እንዳላዩ አረጋግጧል። ሆኖም ከባድ የመድፍና የአየር ድብደባ እየተካሄደ ነው ብለዋል። ዛሬ ግጭቱ አምስተኛ ቀኑን የያዘ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተነገ ወዲያ እሁድ ስብሰባ አድርጎ ሊነጋገር ስምምነት ላይ መድረሱ ተገልጿል። ቀደም ሲል ስብሰባውን ለማቀድ የተደረጉ ጥረቶች ዩናይትድ ስቴትስ ባሰማቸው ስጋት ምክንያት ዘግይቶ እንደነበረም ተመላክቷል። የተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪን Field, but we target actually about to call united states the with... market of ንቁ የዲፕሎማሲ ጥረቶቿን ትቀጥላለች ብለዋል። በውጊያው ቢያንስ 27 ሕጻናትና 11 ሴቶችን ጨምሮ 106 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። 530 ሌሎች ሰዎችም መቁሰላቸውን አክሎ አመላክቷል። ሰባት እስራኤላውያን አንድ የስድስት ዓመት ልጅን ጨምሮ በሮኬት ጥቃቱ መገደላቸውም ታውቋል። ምስራቃዊ ዩናይትድ ስቴትስ ውስጥ ዳርክ ሳይድ የሚባሉት የሩሲያ የኮምፒውተር ሰርሳሪዎች አደረሱት በተባለው ጥቃት ሳቢያ ለስድስት ቀናት ተሽመድምዶ የነበረው ነዳጅ ቀጂዎችን አስክቶ የነበረው የነዳጅ መስመር ነዳጅ ማከፋፈሉን ጀምሯል። ትላንት ፕሬዚዳንት ጆ ባይደን መኪና አሽከርካሪዎችን ይሄ ጊዜያዊ ችግር ነው፣ አትሸበሩ፣ በሚቀጥሉት ቀናት ከሚያስፈልጋችሁ በላይ ነዳጅ አትቅዱ ሲሉም ተማጽነው ነበር። ባለቤንዚን ማደያዎችም አጋጣሚውን ተጠቅማችሁ ሸማቹ ላይ ዋጋ እንዳትጨ ጀምሮ በማለትም አስጠንቅቀዋል። ኮሎኒያል ፓይፕላይን የተባለው ኩባንያ የነዳጅ መስመሩን ስርዓት ለማስቀጠል መጠነ ሰፊ የሆነ ስራ ተሰርቷል፣ እስከ እኩለ ቀን ባለው ጊዜ ውስጥም ሁሉም የምናገለግላቸው ጣቢያዎች ነዳጅ ይቀርብላቸዋል ብላል። ይህ በእንዲህ እንዳለ በጃፓን ቶሺባ ኩባንያ የአውሮፓ ቅርንጫፍ ላይ የተፈጸመውን ሳይበር ጥቃት ያደረሰው ዳርክ ሳይድ የተባለው ቡድን ነው ተብሎ መወንጀሉን የሀገሪቱ የዜና ማሰራጫ ኤች ኤች ኬን ጠቅሶ ሮይተርስ ዘግቧል። ኮሎኒያል ፓይፕላይን ኩባንያ ባለፈው ሳምንት አርብ ለኮምፒውተር ሰርሳሪዎቹ አምስት ሚሊየን ዶላር ከፍሎ የነዳጅ መስመሩን ስርዓት ያመሳቀለውን ጥቃት የሚቀለብስበትን መንገድ መቀበሉን ሆኖም ውጤታማ ሳይሆን መቅረቱን ብሉምበርግ ዘግቦ ነበር። ኩባንያው ለሰርሳሪዎቹ ገንዘብ መክፈሉን ወይም አለ መክፈሉን በተመለከተ ያስታወቀው ነገር የለም። በኮቪድ-19 ክትባት ተከትበው ያጠናቀቁ ሰዎች የአፍና አፍንጫ ጭንብል ሳያደርጉ መዘዋወር እንደሚችሉ በአብዛኛው ማህበራዊ ግንኙነታቸው አካላዊ ርቀትን መጠበቅ ላያስፈልጋቸውም እንደሚችል የዩናይትድ ስቴትስ የጤና ባለስልጣናት ተናገሩ። ሆኖም በሕዝብ መጓጓዣዎችና ሆስፒታሎች እንዲሁም ወህኒ ቤቶችና ቤት የሌላቸው ሰዎች በሚጠለሉባቸው መኖሪያ ጣቢያዎች ውስጥ ጭንብል መጠቀም አሁንም ግዴታ መሆኑን እንደሚቀጥልም ገልጸዋል። አድማጮች ለምሽቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ማናቸውም ማስተየቶችም ሆነ ጥቆማዎች ቢኖራችሁ በማኅበራዊ ገጾቻችን በኩል አድርሱን። ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ጉዳይ እንሻገር። ሳምንታት ሲደረግ የነበረው የመራጮች ምዝገባ ዛሬ ተጠናቋል። በተለያዩ ከተሞች የነበረውን እንቅስቃሴ ዘጋቢዎቻችን አድርሰውናል። አዲስ ቸኮል በድሬዳዋ የነበረውን በጥቂቱ ያጋራናል። ብሔራዊ ምርጫ ቦርድ ሁለት ጊዜ ያራዘመውን የመራጮች ምዝገባ ዛሬ ማጠናቀቁን ይፋ አድርጓል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪዮ በሰጡት ቃል የጎላ ችግር ሳያጋጥማቸው የመራጮች ምዝገባ ማጠናቀቃቸውን አስታውቀዋል። የመራጮች ምዝገባን በምናካሄድበት ወቅት ያጋጠመ መሰረታዊ የሚባል የደህንነት ችግር አልነበረም። ስለዚህ እሱ በጣም ጥሩ ነገር ነው። የምርጫ ምዝገባዎችን የምናረግባቸው ቦታዎች ላይ ሁላ በምርጫ ታቢያዎቻችን የተለያዩ ችግሮች ቢያጋጥሙም በመሰረታዊ ደረጃ በሰላም በሁሉም ቦታ ላይ የመራጮች ምዝገባ ማከናወን ችለናል። በድንክ ከአንደኛው ትልቁ ስኬት እሱ ነው። ሁለተኛ ዋናው የሚመስለኝ የመራጮች ምዝገባ በምናካሄድበት ወቅት መጀመሪያ ሰሞኑን ያጋጠሙ ችግሮችንም ኦቨርካም አድርገናል ብሎ ማለት ይቻላል። ለምሳሌ የእቃ ስርጭት እና የሎጂስቲክስ ችግሮች ነበሩ የመጀመሪያ ሰሞን ላይ። በኋላ ግን በጣም በፍጥነት በመሻሻል ሁሉም ምርጫ ጣቢያዎቻችን እንዲከፈቱ ማድረግ ችለናል። እሱ አንደኛው ጥሩ ነገር ነው። ከዛ ቀጥሎ የመራጮች ምዝገባ ላይ ከፍት የሆነባቸው ቦታዎች ላይ የመራጮች ምዝገባ ቁጥር አነስተኛ የሆነባቸው ቦታዎች ነበሩ። አሱንም መጨረሻ ላይ ኦቨርካም አድርገን ከሞላ ጎደል የመራጮች መዝገባ ተሳትፈው ጥሩ ነው የሚባል ደረጃ ላይ እንዲሆን አድርገናል። ከዛ በተጨማሪ ደግሞ አቤቱታ ያቀረቡባቸው ቦታዎች ላይም ደግሞ አቤቱታዎቹን እንደገና በጥሩ ሁኔታ በደንብ ተቀብለን አይተን አቤቱታዎቹ ለመፍታት እርምጃዎችን ወስደናል። ሶማሌ ለምሳሌ አንደኛው ምሳሌ ነው ሊሆን የሚችለው። በዚህ በኩል የፓርቲዎችን አቤቱታ አይቶ እሱን ለመፍታት ሙከራ ማድረግ ማለት ነው። ምዝገባውን በተመለከተ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የመራጮች ቁጥር ካለፈው ምርጫ እየበለጠ መሆኑን ዛሬ ጠዋት አስታውቀው ነበር። ብሔራዊ ምርጫ ቦርድ እስካሁን የተመዘገበውን መራጭ ቁጥር ሰብስቧ ለማጠናቀቁን የገለጹልን የኮሚኒኬሽን ዳይሬክተሯ፣ ይሁንና በሳምንቱ መጀመሪያ ላይ 34.2 ሚሊዮን መራጮች ተመዝግበው ነበር ብለዋል። ከዚህ በኋላ ባሉት ቀናት በተለይም በዛሬው እለት በርካታ መራጮች መመዝገባቸውንና አጠቃላይ ቁጥሩም ከፍ ያለ እንደሚሆን ገልጸዋል። ሆኖም ከነገ እለት ጀምሮ በየምርጫ ጣቢያዎች የመራጮች ቁጥር ይፋ እንደሚሆን የገለጹልን ከአጠቃላይ መራጮች የሴቶች ተሳትፎ አርባ አምስት በመቶ እንደሆነ የገለጹት ኮሚኒኬሽን ዳይሬክተሯ፣ ይህም ከዚህ በፊት ከነበሩ ምርጫዎች አንጻር ሲታይ የሴቶች ተሳትፎ የተሻለ መሆኑን የሚያሳይ ነው ብለዋል። ከሳምንት በፊት በየክልሎች የተመዘገቡ መራጮችን በተመለከተ ይፋ በሆነው አህዝ የየክልሎች አፈጻጽም ላይ ከፍተኛ ልዩነት የነበረው ሲሆን በወቅቱ አነስተኛ ቁጥር ያላቸው መራጮች የተመዘገበባቸውን ክልሎች በተመለከተ ልዩ ልዩ ምክንያቶች እንደሚኖሩ ሶሊያና ሽመልስ አስታውቀዋል። ለአብነት በቤኒሻንጉል ጉሙዝ በካማሽ ዞን ያኔ ምዝገባ ስላልተጀመረ ዝቅተኛ ቁጥር ያለው መራጭ ብቻ በክልሉ ሊመዘገብ ችሏል ያሉት የኮሚኒኬሽን ዳይሬክተሯ በየምርጫ ጣቢያዎች ያሉ መረጃዎችን ቶሎ ባለመሰብሰባቸው ምክንያት ዝቅተኛ ቁጥር ያለው መራጭ ሪፖርት ያደረጉ መኖራቸውንም ገልጸዋል። በዚህ ረገድ አህዛዊ መረጃ የሚፈልጉ አካላት ግን የምርጫ ቦርድን ብቻ በዋቢነት እንዲጠቀሙ ነው ሶሊያና ሽመልስ የመከሩት። በሌላ በኩል የተፈናቀሉ ዜጎችን በተመለከተ ከአደጋ መከላከልና ዝግጁነት ጋር በመተባበር የተፈናቃዮችን ልዩ ምርጫ ጣቢያዎችን ሊያቋቋሙ አቅደው የነበረ ቢሆንም ተፈናቃዮችን በተመለከተ ከክልሎች በቂ ድጋፍ ስላላገኙ መወሰን እንዳልቻሉ ሶሊያና ሽመልስ ገልጸዋል። ሪሊስ እናደርግ አክቹዋሊ የተፈናቀሉ ዜጎች ቁጥር እስቲሜሽን ወስደን ከአደጋ ዝግጁነት ከዛ እሱ ላይ መሰረት አድርገን ምን ያህል ምርጫ ጣቢያዎች ያስፈልጉናል በቁጥሩ አንፃር የሚያስፈልጉ ምርጫ ጣቢያዎች የትኛዎቹ ናቸው የሚለውን ነገር አዘጋጅተናል። ያጋጠመ ችግር ግን ምንድን ነው? በተለይ በተለያዩ ክልሎች ላይ የተፈናቀሉ ዜጎችን አስመልክቶ የሚደርሱ መረጃዎች በጣም ሊሚትድ ናቸው። አንዳንድ ክልሎች አልሰጡንም ከዚህ በፊት። አሁን ካሉት በአጠቃላይ አስራ አንድ ክልሎች ላይ ከተማ መስተዳደሮች ላይ ነው ምርጫው እየተከናወነ ያለው። ከዛ መካከል የተሟላ የተሟላ የሚባል የተሟላ የተፈናቀሉ ዜጎች የተመልከተ መረጃዎች የሰጡ አራት እንኳን አይሆኑም ክልሎች። እነዚህ ደግሞ በተለይ ከፍተኛ ሰዎች ተፈናቅለባቸዋል የሚባሉ ቦታዎችንም አይጨምሩም። ስለዚህ በዛ የተነሳ ከፍተኛ ቻሌንጅ አለን የተፈናቀሉ ዜጎች ምርጫ የተፈናቀሉ ዜጎች የሚኖሩበት ካምፕ ውስጥ ያሉ ሰዎች ቁጥር ምን ያህል ነው የሚለውን መረጃ እኳ ለማግኘት በተለይ ከክልል ኮሚሽነሮቹ ጋር በጣም አስቸጋሪ ጊዜ ነበረን። ስለዚህ በቦርዶ ይሄ መዝገባ እየተካሄደ እያለ የተፈናቀሉ ዜጎችን መዝገባ አብሮ ማካሄድ አልቻልንም። ስለዚህ ያለ ነው በልዩ ሁኔታ የተፈናቀሉ ዜጎችን ምንድ የምናደርገው የሚለውን ነገር ኦፕሬሽናሊ ፕላን አድርገን የምናሳውቀው ይሆናል። ግን ትልቁ ቻሌንጃችን እስካሁን ድረስ መክፈት ያልቻልንበት የመረጃ እጥረት ነው። ይሄ ነው የሚባል ይህ ያህል ሰዎች ናቸው የተፈናቀሉት፣ የክልል ያሉበት ካምፕ ደግሞ ይሄ ነው ብሎ መረጃ የሚሰጥ ክልል ሁሉ ማግኘት አልቻል። ችግራችን እሱ ነው። የዩኒቨርሲቲ ተማሪዎችን በተመለከተ ተማሪዎች በየሚማሩበት ዩኒቨርሲቲ በድረገጽ አማካኝነት እንዲመዘገቡ የተደረገ መሆኑን ያስታውሱት የኮሚኒኬሽን ዳይሬክተሯ፣ ተማሪዎቹ የሚመርጡት ግን በየተመዘገቡበት የመኖሪያ አካባቢያቸው ነው ብለዋል። በዚህ ረገድ በድሬዳዋ ዩኒቨርሲቲ ባደረግነው ማጣራት ተማሪዎች የአጋማሽ ፈተናና የማጠቃለያ ፈተና በጥቂት ቀናት ልዩነት ተፈትነው ከምርጫው በፊት ወደ የትውልድ አካባቢያቸው እንዲሄዱ ጥድፊያ ውስጥ መግባታቸውን ተማሪዎች ገልጸውልናል። በአሁኑ ሰዓት በግጭት ምክንያት የመራጮች ምዝገባ ተስተጓጉሎባቸው የነበሩ በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ ከማሽ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ወረዳዎች በቀጣይ አንድ ሳምንት የመራጮች ምዝገባ የሚቀጥል ሲሆን ቅሬታ ያቀርቡባቸው ምዝገባ የተቆረጥባቸው ሰባት የምርጫ ክልሎችን በሶማሌ ክልል አሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ስ በመድኃኒት ቅመማ ፋርማሲ የትምህርት ዘርፍ የተመረቀች ተፈጥሮዊ የውበት መጠበቂያ ምርቶችን የሚያመርተው አስካላይት ፎርሚላ ድርጅት መስራች ናት። በቅርቡ በዘርፉ የመጀመሪያ ነው የተባለለትን ከጤፍ የሚገኙ ንጥረ ነገሮችን በግብዓትነት የሚጠቀም የቆዳ ውበት መጠበቂያ ድርጅቱ ይፋ አድርገዋል። ሌሎች አስፈላጊውን ደረጃ አልፈው ለገበያ የበቁ ምርቶችም አሉት። ይህንንና ተያዥ ጉዳዮችን ለማንሳት በስልክ መስመር ህይወትን አግኝቻት አለው። ስለ ድርጅቱ አመሰራረት በቅድሚያ ትነግረናለች። አስካላይት ፎርሙላን የጀመርኩት ከአራት አመት በፊት ነው እና የምናመርተው ከእጽዋት በሚገኙ ኢንግሬዲየንቶች መሰረት ያደረጉ ጥራታቸውን የጠበቁ የቆዳ መጠበቂያ ፕሮዳክቶች ነው። ለምንድን ነው አስካላይት ፎርሙላ ያስፈለገው የሚል ጥያቄ ይነሳል። እሱም ምንድን ነው፣ በተለይ ጥቁር እና ብራውን ስኪን ላለን ሰዎች ማርኬትን የሚደረጉ ፕሮዳክቶች በዓለም ዙሪያ እንግዲህ ብዙ ጥራት የላቸውም። በተለይ ሬጉሌሽን የሌለበት ሀገር እና ከፍተኛ ስታንዳርድ ያላቸው ጥራታቸውን የጠበቁ የእኛን የቆዳ ችግር የሚፈቱ ቆዳ መጠበቂያ ምርቶችን ነው የምናመርተው። ማለት ላለፉት አራት አመት በጥንቃቄ እነዚህን ፎርሙላዎች ዲቨሎፕ እያደረግን የቆየ ነው። በመጨረሻ ላይ እንግዲህ ጤፍን፣ ከጤፍ የሚወጡ አሚኖ አሲዶችን ወይም ፐርታይድ ተብለው የሚታወቁ ጥረ ነገሮችን አውጥተን አቅርበናል ለአለም ማለት ነው። እንግዲህ ድርጅታችሁ፣ ቀደም ብለሽ እንደጠቀሽው፣ ጤፍን እንደ ግብዓት የሚጠቀም የውበት መጠበቂያ ምርት ማምረት መጀመሩ ተሰምቷል። ጤፍን ለምን መረጣችሁ? ጤፍስ በምን ሁኔታ ነው ወደ ውበት መጠበቂያ ኢትዮጵያነት የሚቀየረው። ጥሩ ጥያቄ ነው። ጤስን የመረጥንበት ምክንያት ያው እነዚህን ፎርሙላ ፎርሙላውን በማዘጋጀት ውስጥ ከፍተኛ ፓርቲስፔሽን አለኝ እኔ እዛ ውስጥ እና እያንዳንዱን ነገር ስንመር ያው ብዙ ሊትሬቸሮች የሚጣፉ በሳይንስ የተደገፉ ነገሮችን ሬፈረንስ ስለምናደርግ ሁላችን፣ ሌሎችም ኬሚስቶች ምንም አንድ ቀን እንደ አጋጣሚ የጆርናል ኦፍ ድራግስ ኢን ደርማቶሎጂ የሚባል አንድ ፕላትፎርም አለ እሱ ላይ ስለ ኮሎይዳል ኦትሚል እያነበብኩኝ እያለ ኦት ሚል ውስጥ ያሉ ንጥረ ነገሮችን ሳይ በጣም ከጤፍ ጋር ተመሳሰለብኝ እና ከእዛ ነው እውነት ለመናገር እስኪ ጤፍ ውስጥ ያለውን ነገር ላይ እና ያው ኢኖቬሽን ለሁሉም፣ አሁን ስኪን ኬር ውስጥ ሳይሆን በማንኛውም ኢንዱስትሪ ውስጥ ኢኖቬሽን ነው አይደለ? ቫሊዩ አድሜ ያደርገው ከሁሉም ነገር በላይ እና ስለሱ መጥናት ጀመርን ማለት ነው እና ስናይ ፕሮቲን ኮንተንቱ በጣም ከፍተኛ ነው ጤፍ ውስጥ እና እንዴት አድርገን ነው እስኪ መውጣት የምንችለው፣ እነዚህን ናቹራል ፐታይድ የሚለው ላይ ፎከስ አደረግን እና የምንጠቀመው እንግዲህ ቅድም እንዳልኩት ጤፍ ውስጥ የሚገኙ እሰንሻል አሚኖ አሴዶች አሉ። እነሱን እና ቫይታሚኖችን በማውጣት ነው ማለት ነው። ከጤፍ የሚሰራ ምርት ይፋ ካደረግሽ በኋላ ምን አይነት አስተያየቶች ደረሱሽ? ጤፍማ ለምግብ ብቻ ነው መዋል ያለበት ብሎ የተቃወመሽ ይበዛል ወይንስ ደግሞ አዲስ ነገር ለመሞከር የሚፈልገውም በዛው ልክ አለ? እውነት ለመናገር ከአሰብነው በላይ ነው ሰው የተቀበለው። አንተ አሁን እንደጠየቅከው ሁለቱንም ኤክስፐክት አድርገናል። ምክንያቱም ያልተለመደ ነገር ኢንትሮዲውስ ስታደርግ ሰው ስኬፕቲሲዝም አላል እናሱን ጠብቀን ነበረ። ግን በደንብ ነው ወይሴዝ ያደረገው። እንግዲህ እሱ ምናልባት ከኛ ጋር የተገናኘው ክሬዲብሊቲ ያስፈልጋል አይደለ? በማንኛውም ኢንዱስትሪዎች ይሰራ እና ሜይቢ እንግዲህ ክሬዲብሊቲን እርን ያደረግንበት ቦታ ይኖር ይሆናል። እርግጠኛ አይደለሁም ግን እስካሁን አይ ጤፍማ ለምግብ ብቻ ነው ብሎ የተቃወመ ገሰው አላጋጠመንም። ሁሉም ሰው ኤክሳይትድ ሆኖ ነው እየሞከረው ያለው እና በጣም ደስ ብሎናል። ግን ያው ኤክስፔክት እናደርጋለን ይሄ ነገር ለምግብ ነው፣ እስከ ዛሬ ሳንጠቀሙ እንዴት ሆነ። ናቹራል የሆነ ሪያክሽን ስለሆነ እሱን ሃንድል እናደርጋለን እንደሚገባ የውበት መጠበቂያ ምርቶችን የሚያመርቱ በርካታ ግዙፍ ተቋማት በዓለም ላይ አሉ። ለብዙ ዓመታት የቆዩ አንቺ አፍሪካ አሜሪካዊት ነሽ፣ የኢትዮጵያውያን ስደተኞች ልጅም ትመስኛለሽ። ከነሱ ጋር ተወዳድሮ በገበያው ላይ ለመቆየት ምን ያክል ፈታኝ ነው? ለስኬት ያበቁሽስ ልዩ ብልሃቶች ምንድን ናቸው? ይሄንን ነገር ለሰዓታቶች ማውራት እንችላለን። ሰው እንግዲህ እጥር አድርጌ ለመግለጽ እሞክራለሁ። ልክ ነው አንተ እንዳልከው ትልልቅ ካምፓኒዎች ናቸው ኢንዱስትሪውን የተቆጣጠሩት። ኤስ ቲ ላውደር፣ ኤል ቪ ኤም ኤች፣ ሎሪል፣ ዩኒሊቨር፣ ፕሮክተርን ጋምቦ። እነሱ ከስራቸው ትንንሽ ካምፓኒዎችንም ቢሆን ልክ አሁን የኛ ካምፓኒ ሜይ ቢ ላይክ ኢን ፋይቭ ቴን ዬርስ የሆነ ማርኬት ሼር ሲኖረው እየመጡ እየገዙ እነሱ ናቸው የሚቆጣጠሩት። ልክ ነው፣ ግን ምንድን ነው አንመት ኒድ የሚባል ነገር አለ አይደለም? ምንድን ነው ሰው የሚፈልገው ነገር አለ ማርኬቱ ላይ የሌለ ነገር ካለ ያንን ሴኪዮር ለማድረግ ኦፖርቹኒቲ አለ አይደል። ለትንንሽ ካምፓኒዎች በዛ ስፔስ ውስጥ ነው ያለ ነው። እኛ ሌሎች ተቋማት ያልደረሱባቸው ስፍራዎች እና ያልደረሱባቸውን ቦታዎች ነው ማለት ነው ትኩረት ያደረጋችሁ እሱን ነው እንግዲህ ያደረግነው። ልክ ነው። አሁን በፋርማሲስት ነኝ እንግዲህ በትሬኒንግ። አሁን ፋርማሴቲካል ኢንዱስትሪ ውስጥ ስታይ ለምሳሌ እያንዳንዱን መድኃኒት ሌፍሌት ውስጡ ፕሪስክራይቢንግ ኢንፎርሜሽን አለው እሱን ክሊኒካል ስተዲውም ብታይ ቁጭ አድርገህ አብዛኛው ከሰባ ፐርሰንት፣ ከሰባ አምስት ፐርሰንት በላይ ካውኬዥያን ክሊኒካል ሰብጀክቶች ነው። ይሄ የኢንዱስትሪ ስታንዳርድ ነው፣ ግን መድኃኒቱ ሲወጣ ለካውኬዥያኖች ብቻ አይደለም አይደል? ጥቁር ይጠቀመዋል፣ ሂስፓኒክ ይጠቀመዋል፣ አረብ ይጠቀመዋል፣ ሁሉም ሰው ኤዥያን ሰው ይጠቀመዋል። እና ይሄ ያለ አሁን እየተሰራ ያለ ነገር ነው። ያ ማለት ልክ ነው ማለት ግን አይደለም፣ ሬፕሬዘንቴሽን ያስፈልጋል በሁሉም ኢንዱስትሪ ላይ። ስኪንኬርም ውስጥ እንደዛ ነው ስኪንኬር ቴስት የሚደረገው ታርጌትም የሚደረገው ለነጭ ቆዳ ነው። እኛ ደግሞ የራሳችን የሆነ ዩኒክ የሆነ ፊዚዮሎጂካል የሆነ ማርኬት ላይ የማናገኘው ፍላጎት አለ። ስለዚህ አንተ እንዳልከው ያንን ጋፕ ሚት ለማድረግ ነው እኛ እየሰራን ያለ ነው። ስለዚህ ልክ ነው፣ ቻሌንጂንግ ነው የሚሆነው። ቀላል ነገር አይደለም፣ ግን ትልቅ ኦፖርቹኒቲ ስለምናይ እንግዲህ እሱን ፐርሱ ለማድረግ ነው። ሁለተኛ ጥያቄ ደግሞ እንግዲህ ያንን ላይ ለመድረስ እና ሰክሰስፉል ለመሆን እዚህ ኢንዱስትሪ ውስጥ አንቺ ምንድን ነው እየተጠቀምሽ ያለሽው ነገር ለሚለው ጥያቄ ቅድም እንዳልኩት ፋርማሲስት ነኝ። ኢንዱስትሪ ኖሌጁ በሌላ ሰው በኢምፕሎይ ብቻ እነሱ በሚነግሩኝ ብቻ ሳይሆን የራስ ሰይንም ፕሮፍ እያደረግኩ ነው እያንዳንዱን እንቅስቃሴ የሚሄደው ማለት ነው። ለምሳሌ አሁን ስታየው እዚህ ስፔስ ውስጥ ትልልቅ ካምፓኒዎች ብቻ ሳይሆን ሴሌብሪቲዎች ይገባሉ። ሴሌብሪቲዎች ሲገቡ ስለ ኢንዱስትሪ የሚያውቁት ነገር የለም። በሌላ ሰው ኖ ላይ የሚያረጉት አንዳንድ ነገር ክሌም ያደረጋሉ። ክሌም የሚያደረጉት ነገር እውነት አይደለም። አንደኛ ነገር ያው የእኔ ጠንካራ የሆነ የሳይንስ ባክግራውንድ፣ ሁለተኛ ነገር ደግሞ ያለው የራሱ አንነት ሚዲያል ነው ገበያ ላይ አቨለብል ያልሆኑ ጥራት ያላቸውን ነገሮች ለስኪናፍ ካበር ማድረጋችን ከዛ ደግሞ በእኛ ውስጥ ካምፓኒያችን ውስጥ ያሉ ጠንካራ ሌላ ፕሮፌሽናሎች የእነሱን እውቀትና ተሞክሮ እየተጠቀምን እንግዲህ ለማደግ ነው አላማችን። እንግዲህ አስካላይድ ፎርሚላ ተፈጥሯዊ የውበት መጠበቂያዎች ላይ ነው ያነጣጠረው ወይም የሚያተኮረው። ለአንቺ ተፈጥሮ ላይ ማተኮር ጠቃሚ የሆነበት ምክንያት ወይንም ቅድሚያ የሚመሰጭበት ምክንያት ምንድን ነው? ይህም ተመልሶ የሚሄደው እንግዲህ የፋርማሲ ባክግራውንድ ላይ ነው። ፋርማሲ ስናጠና ፋርማኮግኖሲ የሚባል ዲፓርትመንት አለ። ስትሪክትሊ ከእጽዋት የሚወጡ መድኃኒቶችን እንዴት ነው ክትራክት የምናደርገው፣ እንዴት ነው ወደ ታብሌትነት የሚቀየሩት፣ ሁሉ መሀል ላይ ከእጽዋቱ ጀምሮ እስከ መድኃኒቱ ድረስ የምንማርበት ዲፓርትመንት ነበር እና በጣም ፋሽኔት ነበር ኮኝ አዲስ አበባ ዩኒቨርሲቲ አምስት ኪሎ ነው ፋርማሲ የጨረስኩት። እና እዛ ስማር ፐርቲኩላር በዚህ ዲፓርትመንት የነበሩ ሳብጀክቶች ላይ በጣም ነበረኝ ፍላጎት ነበረኝ እና በዛው ስለ እጽዋቶች ብዙ ነገሮች አነብ ነበረ እና ያው እንግዲህ ሜቢ አንተም መርመጮችም እንደምታውቁት በእኛም በባህላችን እጽዋቶችን ለብዙ አይነት ነገሮች እንደ መድኃኒትነት እንጠቀማለን። አሁንም ቢሆን በፋርማስርካል አለም ውስጥ ለካንሰርም ለሌሎችም ክሮኒክ በሽታዎች የሚሆኑ መድኃኒቶች ከዛሬም ድረስ ከእጽዋት ይወሰዳሉ እና ጠንካራ የሆነ የሂሊንግ ፓወር ችግሮቻችንን የመፍታት አቅም በተፈጥሮ ስላለ እነሱን ለመውሰድ እና ያው እንደምታውቀው ደግሞ ከእጽዋት የሚወጡ የሚሰሩ ጥራታቸውን የጠበቁ ፕሮዳክቶች ፕሪሚየም ናቸው። ስለዚህ እኛ እዛ ስፔስ ውስጥ ሀገራችንንም በግሎባል በሆነ ስታንዳርድ ሪፕሬዘንት የምናደርግበት ኦፖርቹኒቲ፣ አንድ ፕሮዳክት አረ ታይም ስለ ሀገራችን ታሪክ እና ሪችነስ ያለንን ሄሪቴጁን የምናውራበት ኦፖርቹኒቲ ስለሆነ ከዛ መውጣት ለእኔ የሚታሰብም አይደለም በእነዚህ ምክንያቶች። አንድ የመጨረሻ ጥያቄ ህይወት፣ እንግዲህ አሁን በጤፍ ላይ ምርምር አድርገሽ፣ ምናልባት በኢንዱስትሪ ውስጥ የመጀመሪያ ይመስለኛል ጤፍን እንደ መሰረት የሚጠቀም የውበት መጠበቂያ ምርት ማምረት ጀምረሻል ወይም እንዲመረት አድርገሻል። በቀጣይ ዓመታት ውስጥ ልታሳኪው የምትፈልጊው ግብ፣ ልትደርሽበት የምትፈልጊው ህልም ምንድን ነው? እንግዲህ ያው ኖርዝ ስታር እየተባለ እንደሚገለጸው በእሱ አሁን ስትሄድ የኛ የአልቲሜት ቪዥናችን የአስካላይትን በፕሪሚየም ብራንድ ካታጎሪ ውስጥ የኢትዮጵያ መሰረት ያለው እና የኢትዮጵያን ታሪክ የሚተርክ ምናልባትም ካየህ በብራንዳችን ውስጥ ብዙ ሴቶች ጣይቱ ያለን ስለ ከዛም ደግሞ ፋውንዴሽን አለን ቤተሰብ የሚል ለሴቶች ኤምፓወርመንት የሚሆን ስራ ነው የምንሰራው። ስለዚህ ቪዥኑ ስታንዳርዱን የጠበቀ ወይም ከስታንዳርዱም ከፍ ያለ ፕሪሚየም የሆኑ ፕሮዳክቶችን ከኢትዮጵያ በሚገኝ በጤፍ መሰረት ያደረጉ የቆዳ መጠበቂያ ፕሮዳክቶችን ለዓለም ማቅረብና ቅድም ጋፕ አለው እንዳልነው ያንን ጋፕ መሸፈን፣ በዛም ውስጥ ከችግር የወጣ ከእርዳታ የወጣ ሪች የሆነ ካልቸር እንዳለን እና ራሳችንን ሰስቴን ማድረግ እንደምንችል አዋን ስፓረታይም ያንን ለመተረክ ነው የኛ ህልምና ቪዥን። እጅግ በጣም አመሰግናለሁ ህይወት ዮሐንስ። አስካላይት ፎርሚላ ስለተሰኘው የውበት መጠበቂያ አምራች ድርጅት እንዲሁም ደግሞ ስለ ሌሎች ተያያዥ ጉዳዮች ስላነሳን ስላወራሽን በጣም እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። መልካም ምሽት ይሁንልሽ። እኔም አመሰግናለሁኝ። አጣምገኝ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሜሪክ ጄራልድ በሴቶች ላይ የሚደርስ ጥቃትን ለመከላከል የሚረዳ የአንድ ቢሊዮን ዶላር በጀት ምክር ቤት እንዲያጸድቅላቸው ጠይቀዋል። ይህ ከዚህ ቀደም ተጠይቆ የማያውቅ በመጠኑ እጅግ ከፍተኛ የሆነ ገንዘብ በቤት ውስጥ የሚደርስ ጥቃትንና የጾታዊ ትንኮሳን ለመከላከል እንደሚውል ተገልጿል። የአሜሪካ ድምፁ ማይክ ሱሌቫን ከጥቃት የተረፉ ሴቶች የሚደርስባቸውን ችግር የሚዳስስ ዘገባ ልኳል። ስመኝሽ ቆየ ታቀርበዋለች ለረጅም ጊዜ በውርደት ስሜትና በዝምታ ተሸፋፍነው የኖሩት እጅግ ዘግናኝ የጥቃት ስሜቶችን አሸንፈው በአሜሪካ፣ በአውሮፓ፣ በእስያና በተለያዩ የዓለም ክፍሎች የሚኖሩ በርካታ ሰዎች በሴቶች ላይ የሚደርስ ጥቃትን ለመዋጋት ድምፃቸውን ማሰማት ጀምረዋል። በዩናይትድ ስቴትስ የኦሎምፒክ ቡድን ዶክተር ከሆነው ላሪ ናሳር ጀምሮ በመዝናኛ ዘርፉ በአንድ ወቅት እጅግ ክብር የተቻራቸው ግለሰቦችና ሌሎች ባለሙያዎች ላደረሷቸው ጾታዊ ጥቃቶች ፍርዳቸውን እየተቀበሉ ቢሆንም እጅግ ዘግናኝ በሆኑ ጥቃቶች ውስጥ ያለፉት ሴቶች ግን ከደረሰባቸው የጉዳት ስሜት ለመውጣት እየተፍጨረጨሩ ናቸው። እንደ አውሮፓውያን አቆጣጠር በ በሁለት 2012 ዓ.ም የኦሎምፒክ የወርቅ ሜዳሊያ አሸናፊ የነበረችው ጆርዲን ዊበር አንዷ ናት። በወቅቱ ጥቃት እየደረሰብኝ እንደነበረ ባለማስተዋሌ በራሴ እናደዳለሁ። ይሄ ስሜት እስከ ዛሬ ድረስ ይረብሸኛል። ይህ ስሜት ብዙ ሴቶች የሚጓሩት መሆኑን በአንድ ወቅት የዩኒቨርሲቲ ተማሪ ሆና ጥቃት የደረሰባትና አሁን ዓለም አቀፍ መብት ለሴቶች በተሰኘው ድርጅት ውስጥ የሴቶች መብት አቀንቃኝ የሆነችው ፓትሪሺያ ኩምቤ ትናገራለች። I remember at the time በአንድ ወቅት ይህ የደረሰብኝ ነገር ወንጀል ነው አይደለም ብዬ ራሴን መጠየቄን አስታውሳለሁ። ብዙ ከጥቃት ተራፊዎችም ተመሳሳይ ስሜት ነው ያላቸው፣ ምክንያቱም በሴቶች ላይ የሚደርስ ጥቃት የተለመደና አዲስ ያልሆነ ነገር እንዲሆን ተደርጓል። ሌሎች ጥቃት የደረሰባቸው ሰለባዎች በደላሎችና በቅርብ ሰዎቻቸው ሳይቀር በሕገወጥ መንገድ የወሲብ ንግድ ወይም ፊልም ስራ ላይ እንዲሰማሩ የተደረጉ መሆናቸውን ችልድረን ኦፍ ደ ናይት ወይም የምሽቱ ሕጻናት የተሰኘው ድርጅት ዳይሬክተር የሆነችው ሎይዝ ሊ ትገልጻለች። ሴቶቹ በቡድን ይደፈራሉ። ለማመን በሚያስቸግር ሁኔታ ይደበደባሉ። የአደንዛዥ እጽን እንዲጠቀሙም ይደረጋል። ከእቃ ጋር ይታሰራሉ፣ በሽቦ አጥር ውስጥም ያስቀምጧቸዋል። እነዚህ ሴቶች አንዳንዴ ተኩሶ የመግደል እና ዝርፊያ የመሳሰሉ ከባድ ወንጀሎች ውስጥም በግድ እንዲሳተፉ ይደረጋሉ። ከዛም ባለፈ ጥቃት አድራሾቹ በእጅግ ዘግናኝ ጥቃቶቻቸው የተጎጂ ሴቶችን አይምሮ ሊቆጣጠሩና ትስስር ሊፈጥሩ እንደሚችሉ የቤት ውስጥ የወሲብ ንግድ ስራ ሰለባ የነበረችውና አሁን ሴፍ ሀውስ በተሰኘ ፕሮጀክት ውስጥ ሌሎች እንዲያገግሙ የምትሰራው አሊያ ደዊስ ታስረዳለች። ይሄ ትስስር በ12 ወይም በ13 ዓመት ሴት ልጆች ላይ ቢደርስ ብለሽ አስቢ እና ይሄ መልኩን እያቀያየረ በአብዛኛው እድሜያቸውን ይከተላቸዋል። በዚሁ ሴፍ ሀውስ በተሰኘው ድርጅት ውስጥ የምትሰራው ብሪትኒ ዱን እንደምታስረዳው በዚህ ጉዳይ ላይ የተደረገ ዓለም አቀፍ ጥናት ህገወጥ የወሲብ ስራዎች ላይ እንዲሰማሩ ከሚደረጉት ወጣት ሴቶች ግማሽ የሚሆኑት ጥቃቱ የሚደርስባቸው በቤተሰብ አባላቸው እንደሆን ያሳያል። የከለላ ስርዓቱ በአግባቡ እየሰራ ባለመሆኑ እነዚህ ልጆች ወደዚህ ህገወጥ ስራ ካሰማራቸው የቤተሰብ አባላት ጋር መልሰው እንዲኖሩ ይገደዳሉ። ያንን ሸሽቶ ሲወጡ ደግሞ ለጎዳና ኑሮ ይዳረጋሉ። በህገ ወጥ ስራ ላይ እንዲሰማሩ የተደረጉትም ሆነ የቤት ውስጥ ጥቃት የደረሰባቸው ሰፊ እርዳታ እንደሚያስፈልጋቸው አይሲኤንኤ ሪሊፍ የተሰኘው ድርጅት ኃላፊ የሆነችው ማሊካ ማክዶናልድ ታስረዳለች። ድርጅቱ ጥቃት ለደረሰባቸው ሙስሊም ሴቶችና ሌሎችም መጠለያ ይሰጣል። አብዛኛውን ጊዜ እነዚህ ሴቶች በእስር ተይዘው ነው የሚቆዩት። ምንም አይነት ገንዘብም ሆነ ስራ የሚያስቀጥር ሙያ የላቸውም። ማክዶናልድ አክላ አንዳንድ ሴቶችና በሕገ ወጥ ስራ ላይ እንዲሰማሩ የተደረጉ ወጣት ልጆች ወደ ወሲብ ስራ እንዲሰማሩ ይገደዳሉ ትላለች ወይም ከአንድ መጠለያ ወደ ሌላ በመሸጋገር ከባድ ጊዜ ያሳልፋሉ። በጣም ከባድ ነው። ለምሳሌ በትዳሯ ውስጥ የሚደርስባትን ጥቃት ሸሽታ የሄደች ሴት የራሷን ወይም የልጇን ሕይወት ለማሻሻል ስትጥር እንደገና መጠለያ ውስጥ አደንዛዥ እጽና አልኮል የሚጠቀም ወይም የአእምሮ ሕመም ያለበት ሰው ያጋጥማታል። ታዲያ መፍትሄው ምን መሆን አለበት? የሚለውን ጥያቄ ሲመልሱ ረጅም ጊዜ ሊኖሩበት የሚችሉባቸው መጠለያዎች፣ ትምህርትና የስነ ልቦና ድጋፍ እንደሚያስፈልግ ሁሉም ያስረዳሉ። ያን ለማድረግ ደግሞ ከመንግስት የሚመጣ ተጨማሪ የገንዘብ ድጋፍ ብቻውን ችግሩን ባይፈታውም ትልቅ እገዛ ግን ያደርጋል። በማይክ ሱላይቫን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሰላምን ስላመሽን በእጅጉ ደስ ብሎናል ሀብታሙ ስዩም በመስተንግዶ ኤልያስ አስማረ ደግሞ በድምፅ ቅንብሩ እስካሁን ድረስ አብሩን ነበር የነገ ሰው ይበለን መልካም ምሽት ይሁንላችሁ